የባህል መድረክ። ዘካርያስ ጥበቡ መስፍን ይባላለሁ። በ1998 ዓ ም ከሀገር የተሰድቼ እስራኤል ለመግባት ሰውነቴን የሚያስረሳ መከራን አሳልፌያለሁ። ጤና ይስጥልን አድማጮቻችን፣ ያዳመጣችሁት እውራ ሞራ ቀላቢ ከተሰኘው ፊልም በጥቂቱ የተቀነጨበ ነበር። እውነተኛ ታሪክ ላይ ተመስርቶ የተሰራው ይህ ፊልም የአንድ ሰዓት ከ25 ደቂቃ እርዝመት ያለው ሲሆን በሳቢሳና ሲራራ የፊልም ፕሮዳክሽኖች የተሰራ ነው። የፊልሙ ባለታሪክ ዘካሪያስ ጥበቡ መስፍን በአሁኑ ጊዜ ነዋሪነቱ ካናዳ ቢሆንም ያለፈበት የስደት ህይወት በርካታ ስቃይና መከራ እንዲያደርጎታል። የልጅነት ህይወቱም ቢሆን ውጣ ውረድ የበዛበትና በበርካታ ችግሮች የተተበተበ እንደነበር ያስታውሳል። በተለይ ወላጅ እናቱን በሞት ከተነጠቀ በኋላ ሁሉም ነገር የተመሰቃቀለ ነበር ይላል። የልጅነት ህይወቴ ይሄ ነው የሚባል አይደለም። ከአይምሮ በላይ ነው። በተለይ እናቴን ካጣሁኝ በኋላ የነበረው ሁኔታ እጅግ በጣም ከባድ ነው የነበረው ሲጀመር አባቴ የደርግ ባለስልጣን ነበረ። እዛም እሱ ወደ ስራ ሄዶ አልተመለሰም፣ ወደ ቤት አልመጣም። እና እናቴ ደግሞ ከዛሬ ነገ ይመጣል እያለች እኔ እና ትንሽ ወንድሜን ይዛ ለረዥም ጊዜ ቆየች። ከዛም አልሆን ሲል ወደ ጎንደር ይዛ ሄዳ ከአባቴ ቤተሰቦች ጋር አስተዋወቀችኝ። እናም እዛ አባቴ ቤተሰቦች ጋር መኖር ጀመርኩኝ። እሷም እዛ ስራ ጀመረች እና አልሆነም ታማ ሞተች። እሷም እና ከዛ በኋላ የነበረው ህይወቴ በጣም የተመሰካከለ ነው የነበረው ምክንያቱም እናትም አልነበረኝም፣ አባትም አልነበረኝም፣ ወንድሜ ሙቷል። እና ያ በቃ ሆምለስ ሆንኩኝ። ራሴ ለማስተካከል ብዙ ብዙ ብዙ ውጣ ወረዶችን ወጣሁኝ ወረድኩኝ። እዚህም ኢትዮጵያ ውስጥ ስደት ላይ ነው የነበርኩት ማለት እችላለሁኝ። በልጅነት እድሜው ወላጅና አይዞ ባያጣው ዘካርያስ ትምህርቱን አቋርጦ ኑሮን ለማሸነፍ ጸጉር ማስተካከልን ጨምሮ የልጅነት አቅሙ የፈቀደለትን ሁሉ መስራት ጀምሮ ነበር። በጎንደር ከተማ ይሰራበት የነበረውን ጸጉር ቤት ግን በተለየ መልኩ ሁሌም ያስታውሰዋል። በጸጉር ቤቱ የሚታደሙትን ከውጭ ሀገር የሚመጡ ደንበኞቹንም እንዲሁ። አው ብዙ ስራ ሰራ ነበር። እዚህ ኢትዮጵያ ውስጥ እያለሁኝ የተለያዩ ስራዎችን ሰርቻለሁ። ያልሰራሁት ስራ የለም። መጨረሻ ላይ ግን ጸጉር ቤት ገብቼ ጸጉር ማስተካከል ተለማምቼ ጸጉር ማስተካከል ጀመርኩ ማለት ነው። ጸጉር እያስተካከልኩ እያለ ከእስራኤል ብዙ ሰዎች ይመጡ ነበር፣ የጎንደር ሰዎች እና እነሱን በማየበት ጊዜ እንደዚህ ውጫዊ የሆነ ቅናት አደረብኝ ማለት ነው። ምክንያቱም እነሱ መጥተው የሚያወጡት ብር፣ የሚለብሱት ልብስ፣ ጫማ ma በቃ ሁሉ ነገራቸው ስታይላቸው እንደዚህ እነሱን ነገር በማየት ያው ይሄ ነገር በአይምሮ እየተመላለሰ ጥያቄ ሲያቀርብልኝ እኔም ለምን ወደ እስራኤል ሂጄ እንደነዚህ ሰዎች ራሴን አልቀየርም በማለት ይህን ነገር አሰብኩኝና ጉዞ ጀመርኩ ማለት ነው፣ ወደ እስራኤል። እናም በአስራ አራት አመት እድሜው በመተማ በኩል ወደ ሱዳን ጉዞ ጀመረ። ይሁን እንጂ የጓጓለት የስደት ህይወት እንዳሰበው ቀላል ሆኖ አላገኘውም። የቋመጠለትን የድሎት ህይወትም በቀላሉ ሊጨብጠው እንደማይችል የገባ ሲገባው ያኔ ነበር ስደት ለዘካርያስ የተሻለ ህይወት ከማምጣት ይልቅ አሁንም ድረስ በአእምሮዬ እየተመላለሰ ይረብሸኛል የሚለውን በርካታ ስቃይና መከራ እንዲህ ያደርጎታል። ያው ሁሉም ራሱን ራሱን የቻለ ትላልቅ የሆነ ትዝታ ነው ያለው። ይሄ ነው የሚባል አለለም። በውሃ ጥም ወንድሞችሽ ከመሞታቸው፣ እህቶችሽ ሴቶች እንደዚሁ በሁለት በሶስት መደፈራቸው፣ በአውሮፕላን መደብደባቸው እስር ቤት ውስጥ የነበረው የግሩፕ ጸብ፣ እስር ቤት ውስጥ የነበረው በሽታ፣ ይሄ ነው የምትየው አይደለም። በጣም ብዙ ነው። እነዚህ ነገሮች የራሱ አሁን አሁን እንደዚህ ሰደ የሚመተው አይምሮሽ ውስጥ መተው በራሳቸው ጊዜ መሸራሸር ይጀምራሉ እና ይረብሻል። ሁሉንም ነው ሁሉም ነው የማስታውሰው የተደረገው በነገር በሙሉ ማለት ነው። በተለይ ደግሞ ከሱዳን ወደ ግብጽ ያደረገውን አስቸጋሪ የበረሃ ጉዞ ጨርሶ ወደ እስራኤል ለመሻገር ሲሞክር ሲና በረሃ ውስጥ ህገወጥ የሰው አዘዋዋሪዎችን ለመያዝ በተደረገ የቦምብ ጥቃት ሳቢያ ብዙ ስደተኞች ያለቁበትን ትዕይንት አሁንም ያስታውሰዋል። እነዚህ ራሻይዳ የሚባሉት ጋንጊስተሮች ከሱዳን ቦርደር ወደ እስራኤል ቦርደር ህዝብ ይዘው ይሄዳሉ። ከዛ ሲመጡ ደግሞ መሳሪያዎችንና ድራጎችን ይዘው ወደ ሱዳን ይመጣል። እነዚህ ሰዎች የግብጽን መንግስት በጣም አማረዋል እና እነሱን ለይተው መምታት ስለማይችሉ የግብጽ መንግስት ያው እኛንም አንድ ላይ አብረው ያጠፋሉ ማለት ነው። የሚገርመው ነገር እኔም ራሱ የነበርኩበት መኪና ተመቷል፣ ግን እንዳጋጣሚ ሆኖ እኔ ላይ ምንም አይነት አደጋ አልደረሰም። በጣም ብዙ ሰዎች የሞቱበት ነው። ብዙ እናቶች የሞቱበት፣ ህፃን ልጆችን ይዘን ወደ እስራኤል ቦርደር የሄድንበት ነው። እነሱም እዛው ይሄ ነገር እንደተፈጠረ ጥለውን ሄዱ። ዘካርያስ ከዚህ የቦምብ ጥቃት በተአምር ቢተርፍም ከእስራኤል የድንበር ጠባቂ ፖሊሶች ግን ማምለጥ አልቻለም ነበር። እናም የጓጓለትን የእስራኤል ድንበር ሳይሻገር በድንበር ጠባቂ ፖሊሶች ተይዞ ወደ ግብጽ እንዲመለስ ተደረገና ወደ እስር ቤት ተወረወረ። የሁለት ዓመት የእስር ቆይታውም ሌላ ስቃይ፣ ሌላ መከራ ይዞበት መጣ። የእስር ቤት ቆይታውም ይሄ ነው የሚባል አይደለም። ከአይምሮ በላይ ነው። እሱም በጣም ከባድ ነው። እስር ቤት ውስጥ ተይዘን ጊዜው እየገዛ እየረዘመ እየረዘመ እየረዘመ በሄደበት ቁጥር የግሩፕ ጸብ መፈጠር ተጀመረ፣ በብሄር በአገር እንደገናም ደግሞ ከዚህም አልፎ ተርፎ የዩኤንኤችሲአር ኢንተርቪው በሚያደርግበት ጊዜ ግማሾቹን ሪጀክት የማድረግ ነገር ተፈጠረ፣ ያለመቀበል እስር ቤት ውስጥ እነሱም የመበሳጨት ነገር እንደዚህ ነው እንደዛ ነው እየተባለ በጣም ከባድ የሆነ ከባድ የሆነ ጊዜን ያሳለፍ ነው። ትልቅ ሙቀት የነበረበት ነው። አስዋን ይባላል ልብስ ከፍተኛ ወንጀለኞች የሚታሰሩበት ቦታ ነው። እዛ ላይም እንደዚሁ የብዙ ሰዎች ዓይን ጠፍቷል። የብዙ ሰዎች ጥርስ ወርቋል ረግፏል። ብዙ ሰዎች አይምሯቸውን ስተዋል። እዚሁም በተቃራኒ ደግሞ ሴቶቹም እንደዚሁ ከወታደሮች አርግዘው ወልደዋል እስር ቤት ውስጥ። ዘካርያስ ይህንን ታሪኩን ባስታወሰ ቁጥር ያለቅሳል። በሰሐራና በሲና በረሃ ስለሞቱት የአካል ጉዳት ስለደረሰባቸው የአእምሮ በሽተኛ ስለሆኑትና ስለተደፈሩት ወገኖቹ ሲናገር አሁንም እምባ ይተናነቀዋል። ይህንን እውነተኛ ታሪኩን እውራ ሞራ ቀላቢ በሚል ፊልም ሲያስቀርጸውም ከኔ ህይወት ሌሎች ይማሩበታል በሚል እንደሆነ ይናገራል። እኔ ይህን ስደቱን ይሆናል ብዬ የሰራሁት ስራ አይደለም። ለምሳሌ እሱ እዚህ ጋር ሊሞት ይችላል። እሷ እዚህ ጋር ልትሞት ትችላለች እነሱ ደግሞ እዚህ ጋር ውሃ ሊጠማቸው ይችላል ብዬ አይደለም የሰራሁት። የኖርኩበት ስለሆነ ያየሁት ስለሆነ ይሄ ነገር በትክክል ቢሰራ ትምህርት ሰጪነቱ አያጠራጥርም፣ በማለት ነው ይህንን ስራ ሰርቼ በአሁኑ ሰዓት ወደዚህ ኢትዮጵያ ይዤው መጥቼ አሁን ለማስመረቅ በዝግጅት ላይ ነው ያለ ነው። ዘጋቢ ፊልሙን ለማዘጋጀት የጅቡቲንና የሱዳን ድንበሮችን ጨምሮ በዘጠኝ የኢትዮጵያ ከተሞች ወደ ስምንት ሺ ስምንት መቶ ኪሎ ሜትሮች ተጉዘው ፊልሙን መቅረጻቸውን የፊልሙ አዘጋጅና ዳይሬክተር ሰሞሆን ይስማዊ ይገልጻል። የተወለደው ድሬዳዋ ነው። ሰው ድሬዳዋ ሾት ማድረግ ነበረብን። የልጅነቱን ከድሬዳዋ ወደ ጎንደር ነው ሙቪ ያደረገው። ከዛ ጎንደር ሄድን፣ ከጎንደር ተመልሰን መቀሌ፣ ከመቀሌ አዲግራት፣ ከአዲግራት አዲ ዳዕሮ የሚባል የኤርትራ ድንበር ያለች አንድ ሀገር። ከዛ ከአዲ ዳዕሮ ተመልሰን በሽሬ በኩል ጎንደር ገባን። እንደገና ጎንደር የእስር ቤቱን ሲን ሪኮንስትራክት ማድረግ ነበረብን። ግን የግብፅም ሶ የግብፅ ሲኖች ጎንደር ውስጥ ያለ በደርግ ጊዜ ቶርቸር ይደረግበት ነበር ብለው ያሳዩንን ሩም ነው። አንደርግራውንድ ፕሪዝን ውስጥ እዛ ውስጥ ሾት ለማድረግ ሞከርን። ከዛ ተመልሰን መተማ፣ ከመተማ ገላባት ሱዳን አካባቢ። ከዛ ወደ አዲስ አበባ ተመልሰን ከአዲስ አበባ እንደገና ከዚህ በኋላ ነው በድሬዳዋ ሄድነው። ከዛ ከድሬዳዋ ጅቡቲ ደግሞ ባቡሩን መቅረጽ ነበረብን። በባቡር ነበር ከናት ጋር የተመለሰው እና ደግሞ ጅቡቲ ሄድን። ከዛ መጨረሻ ነው የሲናይ ደዘርቱን ሲል ለመስራት አፋር ገባን። አፋሩ ትንሽ ቻለንጅ ነበር። ሾት ያደረግንበትም ታይም ከዛኛው መልክዓ ምድር ጋር እንዲመሳሰል ፀሐይ ወረድ እስክትል መጠበቅ ነበረብን እና በረሃው በጣም በጣም ሞቃት ነው ግን እዛን ዲዘርቶች ኢሜጅ ላይ ለማየት ሞክረን ነበር። እሱን ኢሜጅ እሱን ምስል ስለማይመስሉ ሾት ማድረግ የነበረብን ኤግዛክትሊ ፀሀይ ከዘጠኝ ሰዓት በኋላ ሲሆን ትንሽ ነፋስ የሚያመጣል። አሁን ያኔ በጣም ተመሳሳይ ኢሜጅ ይመጣልን። ሶ በዛ ተበዛ ሰዓት ነው የቀረጽ ነው እንዲህ ነበር። ሆን ፕሮሰስ አስቸጋሪ ነበር። በአጠቃላይ ሰሞን እንደሚለው ባለ ታሪኩ የተጓዘበት አስቸጋሪ ታሪክና መንገድ ለቀረጻም ቢሆን ቀላል አልነበረም። ከካሪያስ ታሪክ የሚለየው ምንድ ነው? ከዋናው ከኢትዮጵያ ከወጣበት የስደት ታሪኩ በተጨማሪ ከልጅነቱ ጀምሮ ከዘጠኝ አመቱ ጀምሮ ብዙ ቦታ ሄዷል። እናቱ ደንብ አንዳንድ በኢኮኖሚክልም ይሄ አባቱም በፖለቲክል ምክንያት ጠፍቶ ስለነበር ከሀገር ሀገር በጣም ብዙ ይሄ ተዘዋውሯል እና እዚህም ራሱ የስደት ታሪኩ የሚጀምረው እዚሁ ልጅ እያለ ጀምሮ ነው። ሰው እሱንም ስቶሪ ውስጥ ማካተት ትልቁ ቻለንጅ የነበረው እሱ ነው የአንድ ልጅ ረዥም ጊዜ የሀያ ስምንት የሀያ ዘጠኝ አመት ታሪክን ነው እንግዲህ በአንድ ሰዓት ከአርባ አምስት ለማጠቃለል የታገል ነው። ባለታሪኩ እንደሚለው ምንም እንኳ የትወና ሙያ ባይኖረውም ያለፈበትን ሕይወት ማስቀረጽ አልከበደውም። በቀረጻ ወቅት የያዘን ስሜቱን መቆጣጠር ግን ሌላ ፈተና ሆኖበት ነበር። በተለይ የወላጅናቱን መቃብር ለመጀመሪያ ጊዜ በማየቱ ስሜቱ ተጎድቶ እንደነበር ይናገራል። ለመሆኑ እውራ ሞራ ቀላቢ የፊልሙ ርዕስ ሆኖ ለምን ተመረጠ? ያው እውራ ሞራ ማለት እንደሚሄድ አያውቅም። ስለ ምሳው አያስብም፣ ስለ እራቱ አያስብም። ግን ያው ፈጣሪ ራሱ ያኖሮ እና እኔም ደግሞ እንደዛው ራሴን የመሰልኩት በዛ ነው። ምንም ሰው ሳይኖረኝ፣ አጋዥ ሳይኖረኝ፣ በቂ ትምህርት ሳይኖረኝ ከዛ ሁሉ መዓት መከራ ያወጣኸኝ አንተ ነህ እና እውነትም ወፍ አሞራንም ታኖራለህ፣ እንኳን አምሳሌ የፈጠርከውን ሰው ብዬ ነው የሰየምኩት። በዘጋቢ ፊልሙ በሕይወት የሌሉ ሰዎች ብቻ ገጸ ባህሪ የተሳለላቸው ሲሆን አብዛኛው ታሪክ በዋናዎቹ ባለታሪኮች የተሰራ ነው። ያ የፊልሙን ቀረጻ አስቸጋሪ ቢያደርገውም እንዲህ አይነት ፊልሞች መሰራታቸው ግን ጠቀሜታቸው ከፍተኛ መሆኑን ሰሞሆን ይናገራል። ምንድነው? ለእኔ እንደዚህ አይነት ሲኒማዎች ትልቁ ቫሊዋቸው ብዬ የማስበው ይሄኛው፣ ስፔሲፊካል ይሄኛው ፊልም ልጁ አሁን ሰክሰስፉል የሆነ ኑሮ እየኖርኩ ነው ብሎ ያምናል። እሱንም ያገኘው ካናዳ በመኖሩ እንደሆነ ያምናል። ግን ያለፍኩት፣ ጉዞ የሄድኩት መንገድ ግን ቀላል አልነበረም እና ስቲል ሀንት ያደርገኛል፣ ስቲል እንቅልፍ ይነሳኛል፣ ስቲል ሰላም አይደለሁም። ማለት ገንዘብ ኖሮኝ ወይም ልጆች ወልጄ ጥሩ መኪና እየነዳው ብታዩኝ እንኳ እሱ አይደለም። እዛ ውስጥ ያለፍኩት መንገድ መከራ ነው። በጣም በደህንነት በሰላም የሚኖር ሰው ከኔ የተሻለ ሊኖር ይችላል የሚለው ነገር አለ አንዳንዴ። እና እሱ ነው ለእኔ ትልቅ ቫሊዮ አለው ብዬ የማምነው። አንድ ሺህ ሰው ተሰዱ እዛ ውስጥ አርባ ምናምን ልጆች ብቻ ናቸው ይሄ ግራንት አግኝተው ወደ ሌላ ሀገር መሄድ የቻሉት። ሌላው በረሃ ላይ የቀራለ፣ እስር ቤት ውስጥ የቀራለ፣ መጨረሻ እንደገና ከግብጽ ዲፖርት የተደረጉ ብዙ ናቸው ከአርባዎቹም ውስጥ ይላል እሱ። በጣ- ራሱን ጨምሮ ካናዳ ከገባ በኋላ በጣም ቻሌንጅ ነበረዋለ። ሰው ተጣርቶ ተጣርቶ አንድ ሰው ሁለት ሰው ነው የሆነ ሊሆን የሚችለው ኪሳራ ነው ማለት ስደት ኪሳራ ነው ነው ይሄ ነው ለእኔ መሰራታቸው ትልቁ ቫሊዩ የማምነው እነዚህን ሀሳቦች ሰው ጋር ማድረሱ በራሱ ትልቅ ትልቅ ነገር ነው። የፊልም ባለሙያውና አዘጋጁ ሰው መሆን ከዶክመንተሪ ድራማ ዘውግ ይመደባል የሚለውን ይህንን ፊልም የተለያዩ መገናኛ ብዙሀን ሽፋን የሰጡት ሲሆን በአሜሪካ ኒውዮርክ የአፍሪካ ፊልም ፌስቲቫል እና በዳላስ አለም አቀፍ የፊልም ፌስቲቫል ላይ የሰርተፍኬት ና የዋንጫ ሽልማት አሸናፊ ሆኗል ለፊልሙ በተቸረው በዚህ ጥሩ ምላሽም በገንዘብ የማይተመን የመንፈስ እርካታ እንዳገኘበት ባለታሪኩ ይገልጻል ያ እስካሁን ድረስ ባለው ያ ብዙ ቦታ አልታየም በካናዳ ላይ እጅግ በጣም የተለያዩ ሚዲያዎች በመገረም የሚዲያ ሽፋን ሰጥተውታል። በ ላይ እንደዚሁ በቀረበው በፊልም ፌስቲቫል ላይ ፊልሙን ባዘጋጁት የተለያየ የሰርቲፊኬት ሲኒማቶችን ሳገኝ በታዳሚዎቹ ደግሞ ላቅ ያለ ምስጋና እና አድናቆትን አግኝቼበታለሁኝ። ወደ ዳላስ ቴክሳስ ስንሄድ ደግሞ በዳላስ ቴክሳስ ላይ ከሰባ ሁለት ፊልሞች ጋራ በመወዳደር ሺ አስራ ሰባት ስትሮንግ ስቶሪ ተብሎ እንደዚሁም በሶስት የሰርቲፊኬት ዘርፎችን ስሸለም ተጨማሪ ደግሞ የዋንጫ ሽልማትን አግኝቻለውን በፌስቲቫሉ አዘጋጆቹ ማለት ነው። በታዳሚዎቹ ደግሞ መስራት ጀግንነት ነው የተሰራን ማጥነቅ መሰልጠን ነው በማለት የተለያዩ እንደዚህ ጥቅስ ባላቸው እና በተለያየ መንገድ አድናቆታቸውን ገልጸውልኛል። ያ ደግሞ ለእኔ በጣም ከጥቅም በላይ ነው። ከሆዴ በላይ ነፍሴን አጥግቦታል ባይ ነኝ። ባለታሪኩ ዘካሪያስ አሁን በሰላሳዎቹ መጀመሪያ እድሜ ላይ የሚገኝ ወጣት ነው። ከበርካታ የስደትና የስቃይ ዓመታት በኋላ ካናዳ ውስጥ ትዳር መስርቶ የሁለት ልጆች አባት ሆኗል። ያም ሆነ ግን ሰዎች ተሳክቶለታል ብለው ሊያስቡ አይገባም ነው የሚለው። አብረውት ከተጓዙት 1200 ስደተኞች 42 ብቻ በህይወት መትረፋቸውን የሚናገረው ዘካሪያስ ስደትን አላሸነፍኩትም ይላል። ያው ይሄ እንግዲህ ከአንድ ሙሉ ብረት ድስት ውስጥ ንፍሮ አንድ ጥሬ ማግኘት ማለት ነው፣ እና በጣም ከባድ ነው። ክለኛ የተሰራ ነገር ነው በግምት የተሰራ ነገር ስላልሆነ ፊልሙን ትምህርት ይወስዳሉ ባይ ነኝ። ከአንድ ሺህ ሁለት መቶ ሰው አርባ አራት ሰው ተሳካለት ማለት ሰው ሰክሰስፉል እንሆናለን ማለት አይደለም። አሁን እኔን እንደዚህ በሚያዩኝ ጊዜ የተሳካሌ ሊመስላቸው ይችላል። እኔ ስደትን አላሸነፍኩትም። ትርጉም የለውም እኮ መኪና ቢኖርሽ፣ የካናዳዊ ዜግነት ፓስፖርት ቢኖርሽ፣ ቤት ቢኖርሽ አይምሮች ንጹህ ካልሆነ ምን ትርጉም አለው? የለውም። ከ18 ዓመታት በፊት ዘካርያስ የተጓዘባቸው የስደት መንገዶች አሁንም ብዙዎች ይጎርፉበታል። በሰሐራና በሲና በረሃዎች አሁንም ድረስ የተሻለ ሕይወት ፍለጋ መንገድ ጀምረው የሚጠሙ፣ የሚራቡ፣ የሚሞቱ ብዙዎች መሆናቸው እየታየ ነው። የዘካርያስ ጥበቡ መስፍን እውነተኛ የስደት ታሪክም ውራ ሞራ ቀላቢ እያለ ይታራል። ማንስ ሀገርን ሰጭ ሆነ? ማንስ ድንበርን አሰመረ ለመንከልካይና ፈቃድ ተሰለፈ በበረሃ ከሚያንዣብቡት አሞራዎች ከተራረፉት ሰዎችና ባለታሪኮች አንዱ በሆንም ታሪኬ የአንድ የኔ ብቻ እንዳልሆነ አውቃለሁ። ዝግጅታችን በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። አዘጋጅና አቅራቢ ፀሐይ ጫኔ። መልካም ጊዜ።